አሉላ እንግዲህ ውይይቱን ያሰናዳኸው አንተነህና እስኪ አስተዋውቀን። አመሰግናለሁ ሰለሞን። የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎች አጠቃላዩንም የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥርና ኢትዮጵያ እድሎችና ፈተናዎች በሚል ተሰናዳ ተከታታይ ውይይት ነው። እንግዶች የራሳቸውን በሚያስተዋውቁበት እንጀምር። ሄኖክ የማነ እባላለሁ። በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ፣ ስቴት ዩኒቨርሲቲ ኦፍ ኒውዮርክ። ተዳለለማ እባላለሁ፣ የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ። መስፍን ነጋሽ እባላለሁ። ብዙ ሰው የሚያገኝ በአዲስ ነገር ጋዜጣ ነው። አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ እሰራለሁ በትርፍ ጊዜ የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሠራ ድርጅት ውስጥ። አመሰግናለሁ ለትውውቁ። በዛሬው ትልቁ ቀዳሚ እርምጃቸውን እንድርድር ለመሆኑ የዛሬው የጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሹመት ስለ መጪው አስተዳደራቸውም ሆነ ተስፋ ስለተጣለበት ለውጥ ምን ይነግረናል? መስፍን፣ ለእኔ ጠቅላይ ሚኒስትር አብይ በባለ ሲመት ንግግራቸው የተናገሩትን ነገር ወደ ተግባር የሚለውጡ ስለመሆናቸው አሁንም ቢሆን በቂ ማስረጃ በቂ መተማመኛ አልሰጡም ባይነኝ ካቢኔ ሹምሽር እንደምታስታውሰው ከዚህ በፊትም አቶ ኃይለማርያም ደሳለኝ አንድ ሁለት ጊዜ አድርገዋል መሰለኝ። ከዛ በፊት የነበሩትም ጠቅላይ ሚኒስትር እንዲሁ አድርገዋል እና ኢህአዴግ የካቢኔ ሹምሽር በማድረግ በተግባር መሰረታዊ ለውጥ ሲያመጣ ከዚህ በፊት አላየ ነው። እንግዲህ አሁን አቶ አብይ በሰጡን ተስፋ አንጻር አይተን ምናልባት ጊዜ እንስጣቸው ልንል እንችል ይሆናል። ከዛ ውጭ ግን አሁንም ገና ነው። ዛሬ ተሿሚዎቻቸውን ሲያቀርቡ አንድ ሁለት ነገሮች መጀመሪያ ላይ ተናግረው ነበረ። ቀይ መስመር ነው፣ ግዴታ ልታረጓቸው ይገባል ብለው ያጠቀሷቸው ነገሮች አሉ። እነሱ ገንቢ ነገሮች ናቸው። ግን በተጨባጭ ለውጥ አንጻር ግን ከየትኛው ሚኒስትር በምን ያህል ጊዜ ምን እንደሚጠብቁ የተነገረን ነገር የለም። ምናልባት ከሚኒስትሮቻቸው ጋር ይህን ተነጋግረው ሊሆን ይችላል በቀጣዮቹ ቀናትና ሳምንታት እንደሚነግሩን ተስፋ አድርጋለሁኝ። አለበለዚያ ግን ከዚህ በፊት ከነበሩት ሹምሽሮች የተለየ ላይሆን ይችላል እና መጠበቅ አለብን። ለእኔ ብዙ ያስገረመኝ ወይም ያልጠበቅኩት ነገር ብዙ የለም። መልካም። እሺ፣ ሄኖክ አመሰግናለሁ አሉላ። የካቢኔ ሽግሽጉ እና ሹመቱ ቢያንስ በተወሰነ ደረጃ በጥንቃቄ የተደረገ ነው የሚመስለው። በአሉታዊና በአዎንታዊ ጎኑ መመልከት እንችላለን። በአዎንታዊ ጎኑ ብንጀምር ሶስት ቁልፍ ሊባሉ የሚችሉ የሚኒስትር ቦታዎች ሹመቶች እና ሽግሽጎች ለኦህዲድ ተሰጥተዋል። ለምሳሌ የመከላከያ ሚኒስትርነቱ፣ የጉምሩክና ገቢዎች ባለስልጣን በሚኒስትር ማዕረግ የተሾሙት ግለሰብ፣ ከዛ ጠቅላይ አቃቤ ሕግ ወይም የፍትህ ሚኒስትር የሚሉ አሉ፣ ግልጽ አልሆነልኝም የትኛው እንደሆነ ብቻ እሳቸውም ተሸማሚ ከኦህዲድ ናቸው። እንግዲህ ምንድን ነው ይሄ ባሉታዊ ጎኑን እንዲታይ ሊያደርግ የሚችለው ነገር አዲሱ ጠቅላይ ሚኒስትር አሁን ካለባቸው በኢህአዴግ ውስጥ ካለው የእርስ በርስ የፓርቲዎቹ ሽኩቻ አንጻር እና እንግዲህ እስካሁን ድረስም ሲባል የነበረው እውነተኛው ስልጣን አላቸው ወይ የወታደሩ ሰራዊቱን ማዘዝ ይችላሉ ወይ ደህንነቱን ማዘዝ ይችላሉ ወይ የሚለው ከባድ ከባድ ጥያቄ ለመመለስ ሲሆነች ፍንጭ ሊሰጥ የሚችል ይመስለኛል። እንግዲህ እሳቸውን የሚያምኑትን ሰው እዛ ቦታ ላይ ማስቀመጣቸው ወደፊት እንግዲህ ለሚጠብቃቸው ተግዳሮት የውሀትን የበላይነት ለመጋፋት ለሚያደርጉት ሙከራና ጥረት ሊያግዛቸው ይችል ይሆናል የሚል አንድ መላመት መስጠት ይቻላል። ምንም የምናውቀው ነገር የለም፣ ስለ አዲሱ የመከላከያ ሚኒስትር እንደ አቶ ሲራጅ ፈጌሳ ይሆናሉ አይሆኑም፣ የምናውቀው ነገር የለም። ግን በጠቅላይ ሚኒስትር አብይ ስለተሾሙና ለውጥ ያመጣሉ ተብሎ ስለተጠበቀ ከዛ ጋር ተያይዘው ያንን ያደረጉት ሊሆን ይችላል የሚል እምነት አለኝ። የገቢዎችና ጉምሩክም እነዚሁ የኮንትሮባንድ ችግር በጣም አስቸግረውናል የሚል ብዙ ሮሮ እና በአደባባይም የተገለጸ ስሞካ ስለነበረ ከሱ ጋር የተያያዘ ነው። የህወሀት የንግድ ድርጅቶች እና ደጋፊዎች የሆኑ ግለሰቦች በኮንትሮባንድ ንግድ ብዙ ገበያ ፈጥተውናል። ብዙ ወንጀልም እንዲፈጸም ምክንያት ሆኗል። የኮንትሮባንድ ንግዱ የሚለውን እሱን ለማስቀረት ሊሆን ይችላል። የጠቅላ አቃቤ ህጉም ደግሞ ለሀገሪቷ ህግ የበላይነት ለማምጣት ለሚደረገው ጥረት አስተዋጽኦ ሊያደርጉ ይችላሉ። በዛ ሀላፊነት ላይ ሆነው በእውነት ለህግ የበላይነት የሚሰሩ ከሆነ ፈተና ከተለያዩ የተለያዩ ወገኖች ቢገጥማቸውም ለመቋቋም ዝግጁ ከሆኑ እና በእርስ በርስ በሚደረገው ፍትጊያም እንግዲህ የለውጥ ሂደቱ ሊጀመር ይችላል በትክክል ብሎ ማመን ይቻላል። አንዳንድ ሰዎች ምናልባት ቅሬታ ሊያነሱ ይችላሉ። የተባለው ነገር እውነት እንኳን ቢሆን በሙሉ ሶስቱም እነዚህ ቁልፍ ስልጣን ላይ ያሉ ሰዎች ኦሮሞ በመሆናቸው የዘውግ ስብጥር ጥያቄ ከፍተኛ ስጋት መፍጠሩ አይቀርም። በአዎንታዊ ነው የምለው ከለውጥ አንጻር እሳቸው የሚያምኑባቸውን ሰዎች ማስቀመጣቸው የሚፈራውን የሚገጥማቸውን ምስክር ተጽዕኖ ለመቋቋም ያደረጉት እርምጃ ሊሆን ይችላል። አሉታዊ የምለው በተለይ ደግሞ አጠቃላይ ሹመቱን በተመለከተ የማነሳው ነገር ተሿሚዎቹ ወይም ሽግሽግ ከተደረገባቸው ቦታዎች መካከል ሁለቱ፣ ለምሳሌ የመጀመሪያው አቶ ስራጅ ፈጌሳ ከመከላከያ ሚኒስትርነት ወደ ትራንስፖርት እና መገናኛ ሄደዋል። አቶ ሺፈራው ሽጉጤ ከኢህአዴግ ጽህፈት ቤት ኃላፊነት ወደ ግብርና እና እንስሳት ሀብት ልማት ነው መሰለኝ ሚኒስትር ሆኗል። በጣም ብዙ ጥያቄ ማንሳት ይቻላል። እዚህ ላይ መጀመሪያ ሀሳቡ የነበረው እንደውም ከፓርቲው ውጭ በጣም ብቃት ያላቸው ባለሙያዎች ከውጭ ሀገር ሁሉ ልገው እንደዚህ አይነት በጣም ቁልፍ ቦታዎች ለሀገሪቱ ልማት እና እድገት ወሳኝ የሆኑ ግብርና የመሳሰሉ ሌሎችም ሚኒስትር ቦታዎችን ወስደው እንዲሰሩ ይደረጋል። በዛውም ለውጥ ማስተዋወቅ ይቻላል። سرعة على لهم قديا لا كلنا كفن لا بس ሌላው እነዚህ ሰዎች በመጀመሪያ ያ ብቃት ኖሯቸው አይደለም የተሸሞች ፈራሹ ውጤት ትምህርት ሚኒስትር መሆን የነበረባቸው ሰው አይመስሉም። ከነበራቸው የስራ ልምድ እና ህይወት ታሪክ አንጻር ሆነዋል፣ እዛም ግን አልቻሉም በሚል ግምት ነው። እንግዲህ አጠቃላይ ያለው ግንዛቤ እንደዛ ነው። አይገርመኝ ባይችሉ ከተነሱ በኋላ እንደገና ሌላ በጣም ትልቅ ቁልፍ የሀገሪቷ መሰረታዊ የሆነ የኢኮኖሚ ምሰሶ የሆነ የግብርና እና የእንስሳት ልማት ሚኒስትር ማድረግ የሆነ ስላቅ ነገር ነው የሚመስለው። ይሄ ፖለቲካዊ ውሳኔ ነው ብዬ ነው ሽግሽጉ በፓርቲ ውስጥ ካለው አሁንም የእርስ በርስ ፍትጌ አንጻር አንዱን በአንዱ የማቻቻል እና በኩርፊያን ለማስቀረት የተደረገ እርምጃ ነው የሚመስለኝ። ምን እንደሚፈጠር አናቅም። የሆነ ጭላንጭል ግን አለ አዲሱ ጠቅላይ ሚኒስትር ስልጣኑን በትክክል በእጃቸው ለማስገባት በተለይ ደግሞ የአቃቤ ሕግን እና የመከላከያ ሚኒስትርን በራሳቸው ሰው ማድረጋቸው ለግጥሚያው እንግዲህ እየተዘጋጁ ነው የሚል ፍንጭ ሊሰጥ ይችላል። በተጨማሪ አንድ ማንሳት ያለብኝ እንግዲህ በጣም ጥሩ ነገር ነው ብዬ ያሰብኩት፣ ካልተሳሳትኩ ሶስት ሴቶች በሚኒስትርነት የተሾሙ ይመስለኛል። እሱ በራሱ በጣም አዎንታዊ ነው፣ በጣም ሊበረታታ የሚገባው ነገር ነው። በተረፈ ግን ከዚህ በኋላ የሚሆነውን ማየት የግድ ያስፈልገናል። መልካም፣ አሁን ሰፋ ወዳለውና ወደ ዋናው ውይይታችን እናምራ። ኢትዮጵያ እድሎችና ፈተናዎች በሚል የተከታታይ ውይይት አካል ነው ይህ ከሦስታችሁ ጋር የምናደርገው ቀዳሚ ውይይት። እድሎቹ ምንድናቸው? ፈተናዎቹስ? አንዳንድ ነጥቦችን እናነሳለን። የዶክተር አብይ ወደ ስልጣን መምጣት የጠቅላይ ሚኒስትርነቱን ኃላፊነት መረከብ ማግስት የተነሳሱ ስሜቶችን ከግምት አስገብታችሁ ከዛ ስሜት በስሜት ብቻ ከተያዘው ኃላፊነቱን የተቀበሉበትን ተንተርሶ ያሰሙት ንግግር ብዙዎችን ያነቃቃ ይመስላል። የተለያየ ትችቶች ወይም ሀሳቦች ሊቀርቡ የመቻላቸውን ያህል ከዛ ማግስት ምን አደረጉ፣ ጊዜው አጭርም ቢሆን ባለፉት ሁለት ሳምንታት ውስጥ ምን አይነት ክንዋኔዎች ነበሯቸው የሚሉትን በደምሳሳው እንመለከታለን። እስኪ መስፍን አንተን ላስቀድምህ። ያ መነቃቃት ወይም መነሳሳት የፈጠረውንም ስሜት ምክንያታዊነቱን ጭምር ይዘህ ብትንደረደር። እንግዲህ አብይ ያው ዶክተር ይለዋል፣ ብዙ ሰው በንግግር ውስጥ እኛ ማዕረግ በጣም እንወዳለን። እኔ አብይ አህመድ ጠቅላይ ሚኒስትር እያልኩ ብቻ ነው የምቀጥለው። እንግዲህ አዲሱ ጠቅላይ ሚኒስትር የበዓለ ሲመት ንግግራቸው በብዙዎች ዘንድ ቢያንስ ቢያንስ ጥሩ ስሜት የፈጠረ ነው። ይሄ የሆነበት ዋና ምክንያት የሚመስለኝ ንግግሩ የተደረገበት ጊዜና አገሪቱ በዛ ወቅት የነበረችበት ሁኔታ ይመስለኛል። አሁንም በዛ ሁኔታ ነስበርግ እና እሱ ለንግግሩ ተጨማሪ ጉልበትና ተጨማሪ ትርጉም እንዲሰጠው አድርጎታል። በብዙዎች ዘንድ እንደው ጥሩ ጎን ያለው ተስፋ የሚፈነጥቅ የሚመስል ስሜት የሰጠው ለዛ ይመስለኛል። ሌላው ያ ወቅት ከንግግሩ ከጭብጡና ከመልእክቱ እንዲሁም ካቀራረቡ በተጨማሪ ብዙ ሰው በኢትዮጵያ ለገባችበት ችግር መፍትሄው ከየት ነው የሚመጣው የሚል በጣም የሚያስጨንቅና የሚያሳስብ ስሜት ውስጥ እያለ የኢትዮጵያ መጻኢ ብል ምንድን ነው የሚሆነው እያለ እየተነጋገረ በነበረበት ወቅት የመጣ ንግግር ስለሆነ ክብደት አግኝቷል ብዬ አምናለሁም። ከዛ ወዲህ ጠቅላይ ሚኒስትሩ እየቀጠሉት በንግግራቸው ነው። ሱማሌ ክልል መሄዳቸው በእርግጥ ከንግግሩ በተጨማሪ ራሱ ለጉብኝት መሄዳቸውም በጣም ፖለቲካዊ ትርጉም ያለው አስፈላጊም ነበር ብዬ አስባለሁ። ከዛ አምቦ ላይ ተመሳሳይ ነገር ሆኗል። ከዛ መቀሌ ላይ ሆኗል። እነዚህ በውስጣዊ በኢህአዴግ ውስጥ ባለ የፖለቲካ ጨዋታ እንዲሁም ሀገሪቱ ውስጥ በሰፈነው የውጥረትና የክራይሲስ ፖለቲካ አስፈላጊ ጉብኝቶች ናቸው ብዬ እወስዳለሁ ይሰማኛል። ንግግሮቹ ግን እንግዲህ እየበዙ ሲመጡ ወደ መደጋገም ሊቀርቡ ትንሽ ነው የቀራቸው፣ ግን እስካሁን በጥሩ ጎኑ ነው የምመለከተው ንግግራቸውን። ወደ ኒውዮርክ ልምጣና ባለፉት ሁለት ሳምንታት ውስጥ አንድ ጠቅላይ ሚኒስትር ወደ ስልጣን በመጣ በሁለት ሳምንታት ውስጥ ምን ሊያደርግ ይችላል? ራሱን የቻለ ጥያቄ ነው። ኢትዮጵያ ካለችበት ሁኔታ አንጻር ሊለኩ የሚችሉ ምን ያህል ግምት የሚሰጣቸው ክንዋኔዎች አድርገዋል? ሄኖክ፣ ተከታትለው ከሆነ በሁለት ሳምንት ውስጥ በዲሞክራሲያዊ መንገድ ከተመረጠ ጠቅላይ ሚኒስትርም የተለየ ነገር መጠበቅ የሚቻል አይመስለኝም። እኔ ከሳቸው ጠብቅ የነበረው መስፍን ታቅሶታል አገሪቷ ከነበረችበት ሁኔታ ውጥረት፣ ጥላቻም አንጻር ያሳዩት ትልቅ ኃላፊነት የሚሰማው ሀገራዊ ስሜትን የሚያነሳሳ የእርቅ የአንድነት መንፈስ ያላቸው ንግግሮች ማድረጋቸው ትልቅ ዋጋ አለው፣ ትልቅ አስተዋጽኦ አርጓል። ያንን የምልበት ምክንያት አንደኛው እንደተባለው አገሪቷ የነበረችበት አጣብቅኝ፣ ምን ሊፈጠር ይችላል፣ ወዴት እየሄድን ነው ምን አይነት ግጭት ሊፈጠር ይችላል የሚል ትልቅ ስጋት በነበረበት ሁኔታ ያን ማድረጋቸው ብዙ ውጥረት እንዲረግብ አድርጓል። እና በተለይ ደግሞ ከመጡበት ሁኔታ አንጻር ያልተጠበቀ ነው። የአቶ ለማና የጠቅላይ ሚኒስትር አብይ እንደዚህ አይነት አገራዊ መንፈስ ያለው መልእክት ይዘው መምጣታቸው በአጭር ጊዜ ስናየው በጣም ትልቅ አስተዋጽኦ አርጓል። እኔ የምጠብቀው የነበረው ያንን ነው። ንግግሮቹ አሁን እንግዲህ በተለያየ ቦታ ያደረጓቸው ንግግሮች እንዲሁም ዝርዝር ገብተን እንጥቀስ ከተባለ ማንስማማባቸው፣ የማይጥሙን ነገሮች አሉ። ግን ያንን እንዲያስወግዱም አንጠብቅም። ካሉበት ሁኔታ አንጻር ግለሰቡ አብይ አለ፣ እንደገና ምናልባት የኦሮሞ ብሄርተኛውም አብይ አለ፣ የኦህዴድ መሪ ሆኖ ኢህአዴግ ውስጥ ባለው የስልጣን ፍክክር ውስጥ ራሱን አጉልቶ ለማውጣት የሚታገለው አብይ አለ፣ ኢትዮጵያዊ አብይ አለ። እና እነዛን ነገሮች አስታርቀው አዋደው ለመሄድ ያደረጉት ሙከራ በጣም ከባድ እንደሆነ ምንም ጥያቄ የለውም። የገመድ ላይ ጉዞ ነው። ያንን ጉዞአቸውን በጥሩ ሁኔታ ጀምሮታል። እንግዲህ አንዳንድ ስጋቶች አሉ ንግግሮቻቸው ላይ ንግግር ዋጋ እስካለው ድረስ ሁሉንም ለማስደሰት ሲሞክሩ ሁሉንም እንዳያስከፉ ና በተለያዩ ወገኖች መካከል ድልድይ ለመገንባት ሲሞክሩ ከድልድዩ እንዳይወድቁ ወይ ድልድዩ እንዳይወድቅባቸው ስጋት አለኝ። እስከ ቅሬታዎች አሉ ግን በአብዛኛው የተሳካ ነበር ማለት ይችላል። የገመድ ላይ ጉዞ ብሎታል ሄኖክ ጸዳለ። ወደ አንቺ ነው የምመጣው፣ መጽሄታችሁ አዲስ ስታንዳርድ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ሁኔታ የነበረውን ጨምሮ ያወጣቸውን ጽሁፎች መልከት አድርጌያለሁ። የቅርብ ጊዜው ምናልባትም ለዚህ ውይይት አግባብ ይመስለኛል ህመም ማስታገሻ ወይስ ፍቱን መድኃኒት የሚል ስሜት ያለው የትዝብት ጽሁፍ ተመልክቻለሁ። ከጥቂት ቀናት በፊት ይወጣ በእርግጥ የለውጥ ጅማሮ ነው ወይ? እስካሁን የታዩት ሁኔታዎች ያን የለውጥ ጅማሮ ያሳያል ወይ? ከሆነስ ምን አይነት ለውጥ የሚሉትን ገፋ አድርገን እንመርምር። በጋዜጣችሁ ዘገባዎች የተመለከታችኋቸው ልትንደረደሪ ትችያለሽ። ብዙ ተስፋ የተጣለበትንና ያ ተስፋ ደግሞ በእርግጥ በተጨባጭ ውን የሚችልበት ሁኔታ እና ደርዝ ከግምት አስገብተሽ እጸዳለ። አመሰግናለሁ። በእርግጥ እንዳልከው የተለያዩ ጽሁፎችን እያተምን ነው ያለ ነው አንዱም አሁን የጠቀስከው እህቱን መድኃኒት፣ ወይስ የሕመም ማስታገሻ ናቸው ወይ በሚል በአንድ ገስት ፀሐፊ የተጻፈ እኔ እንግዲህ የእሳቸው መምጣትም ስንመለከት ከራሳቸው ከፓርቲው ኢህአዴግ እንደ አንድ ሀገርን ሲመራ እንደነበረ ፓርቲ አደረጃጀቱ የፓርቲውና የሀገሪቷ መጻኢ ዕድል ተለያይቶ የማይታይ እንዲሆን ተደርጎ ስለሆነ ፖለቲካው የተሸረበው በፓርቲ ውስጥ የሚፈጠረው ኮሽታ ሀገሪቷን ወደ ተሻለ ወይም ወደ ባሰ ደረጃ የማምጣት ትልቅ ተጽዕኖ ነው ያለው። እዛ ኮንቴክስት ውስጥ ሆነን ነው የምንመለከተው። በእርግጥ የእሳቸው ወደዚህ መምጣት ከራሱ ከአቋሙም አንጻር ይሁን ከራሴ ፐርሰናሊን ይሁን ወይም ለመጽሄቱ አቋም ነገሮችን በጥንቃቄ እንድንመለከት ነው የሚያደርገን። በጥንቃቄ መመልከት ማለት ግን አንዳንድ ተስፋ የሚሰጡ ነገሮችን ሳንጠቅስ አለማለፍ ማለት ነው። ይሄ ደግሞ ከምን የመጣ ነው ብለን ስንል ለውጥ ከምን ይጀምራል ወይም ተስፋ ማድረግ ከምንድን ነው መጀመር ያለብን የሚለውን ትልቅ ጥያቄ መመለስ ያለብን ስለሚመስለኝ ነው። ካለ ኢህአዴግ ወይም ደግሞ ኢህአዴግ ነገ ጠፍቶ የሚመጣ ነገር አለ ወይ፣ ከነገ ወዲያ ለሀገሪቷ የሚፈጠር ነገር አለ ወይ ብለን ስንመለከት የለም ነው ከምንመለከታቸው ብዙ ነገሮች ኢህአዴግ ዛሬ ተነስቶ ቢጠፋ ነገ ላይ የተሻለች ኢትዮጵያ ትወለዳለች የሚል ምንም ማስተማመኛ የለንም። ይሄ እንግዲህ ራሱ ኢህአዴግ በሀያ ሰባት አመታት ውስጥ የእሱን ህልውና ከሀገሪቱ ህልውና ጋራ አጣምሮ ሲመራ የነበረ ፓርቲ ስለነበር ነው። በኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል ነው። አማራጭ የለንም። ተስፋ አለማድረግ ምርጫ አይደለም። ስለዚህ ነው ይህም አሁን የጠቀስከው ጽሁፍ የእሳቸውን መምጣት ምንድን ነው አድቫንቴጁ? ምንድን ነው ዲስአድቫንቴጁ? ምን አይነት ነገር ነው እየተረከቡ ያሉ፣ ወይም የምንጠብቀው ነገር ምን መሆን አለበት? ከዚህ አንጻር የእሳቸው መምጣት የራሱ አድቫንቴጅ አለው። ምክንያቱም አመጣጣቸውንም ጭምር ማየት ስላለብን ነው። አንዳንድ ጊዜ ያው ኢህአዴግ ራሱን ለማዳን ነው፣ ራሱ ነው ሪኢንቨንት እያደረገ ያለው የሚለውን ነገር ለማመን በጣም ቀላል ነገር ነው። ሌላው ደግሞ ያው ህዝቡ አለ ከአሁን በኋላ ለኢህአዴግ የመጨረሻ ቻንስ የሰጠው ህዝብ ነው ያለ የሚመስለኝ እኔ በሁሉም ፓራሜትር ስመለከተው በሁሉም መመዝኛች ከዚህ አንጻር አድቫንቴጅ አላቸው፣ ዲስአድቫንቴጅም አላቸው። የፓርቲ አባል መሆናቸው ዲስአድቫንቴጃቸው ነው። በህዝቡ ፕሬሽር መምጣታቸው ደግሞ አድቫንቴጃቸው ነው። ስለዚህ አሁንም እሳቸው የሚያደርጉት ነገር ነው የሚወስነው ከሚለው አመለካከት ነው ያንንም አርቲክል የጻፍነው መልካም እድልና ፈተናዎቻቸውን ዲሁ ፈታፈታ እያደረግን እንሄዳለን። መስኑ ዳንተ ልመለስ ነው ጸዳለ፣ ኢህአዴግ እንደ ፓርቲ ዘለቄታውን ከሀገር ህልና ጋር አስተሳስሮ ነው የመራው ብላለች። የኢህአዴግ መሄድ ለዚች ሀገር መጻኢ እድል፣ ወዲያውኑ ለሚደረጉ ሁለንተናዊ ለውጦች አገሪቱን ለአደጋ ሊያጋልጡ የሚችሉ የሚመስል አይነት ስሜትም ይሰጣልና፣ በእርግጥ ኢህአዴግ የመለወጥ ዝግጁነት አለው ከሆነስ፣ ምን አይነት ለውጥ የሚለውን እስኪ መፈተሽ እንሞክር። እስካሁን በሚታወቁ በተጨበጡ በታዩት ጠቅላይ ሚኒስትር አብይ የቀድሞውን ኢህአዴግ ይዘው ነው ለውጥ የሚያመጡት። አሁን ባለው ሂደት አሁን ባለው መንከባለል የለውጡ ጥያቄ የሁሉም ሊሆን ይችላል። ኢትዮጵያ በአሁኑ ሰዓት የሚያስፈልጋት ነው የሚባል ሊያስማማ የሚችል ለውጥ የሚያመራ አቅጣጫ ነው የያዙት ወይ ወይም የያዘው ፓርቲያቸው? ጠቅላይ ሚኒስትር አብይ በጣም አሳሳች ገጸ ባህሪ ነው። ጸዳለ በትክክል እንዳለችው በአንድ በኩል ሙሉ በሙሉ ኢህአዴግ፣ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል፣ ወይም የሚያጭረው ጥያቄ ጥርጣሬ አለ። በዛ አንጻር እና ሁለቱ አንድም ናቸው። በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል። ኢህአዴግን ካየን እስካሁን ድረስ ኢህአዴግ ለመለወጥ መፈለጉን ለመለወጥ መቁረጡን የሚያሳይ ተጨባጭ እርምጃ አላየሁም። የቱንም ያህል ለለውጡ ፈቃደኛ ቢሆኑ፣ ምናልባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ኃላፊነት ጠቅላይ ሚኒስትርነታቸው የቱን ያህል የሳቸው ነው? ስራው፣ ቦታው የሚጠይቀውን ያህል የቱን ያህል አቅሙ አላቸው? ያን ስሜት ይዞ ለሚከታተል አድማጭ መቼ ነው ከተስፋ ባለፈ የለውጡ መንገድ ተጀምረዋል ማለት የሚቻለው? መቼ ነው ያን ብልጭታ አየን የምንለው? የትኞቹ ነገሮች ሲለወጡ ነው? አድማጮቹ፣ ውይይቱ አልተቋጨም። የኢትዮጵያ መጪ ጣ እድሎችና ፈተናዎች ውይይቱ ይቀጥላል። ተከታተሉ። ለአሁኑ ግን እንግዶቼን መስፍን ነጋሽን፣ ዕዳለነማንና ሄኖኬ ማንን ለጊዜያቸው አመሰግናለሁ። እግዜር ስጥልኝ።